ቮይስ ኦፍ አሜሪካ በአርቲስት ሀጫሉ ሁንዴሳ ላይ የተፈጸመውን ግድያ መንግስት በጊዜ መርምሮ ለሕዝብ ይፋ እንዲያደርግ የሰብአዊ መብቶች ተሟጋቹ ድርጅት አምነስቲ ኢንተርናሽናል ጠይቋል። የድርጅቱ የኢትዮጵያ የሰብአዊ መብቶች አያያዝ አጥኚ አቶ ፍስሐ ተክሌ ለቪኦኤ በሰጡት ቃል ከዚህ በፊት በሀገሪቱ የመንግስት ባለስልጣናት ላይ ያነጣጠረ ግድያ ምርመራ ውጤት መዘግየቱ ለእንዲህ አይነት ግድያ ዳግም መከሰት በር ይከፍታል ብለዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። አምነስቲ ኢንተርናሽናል ተወዳጁ የኦሮምኛ ሙዚቃ አቀንቃኝ አጫሉ ሁንዴሳ በአዲስ አበባ መገደሉን ተከትለው ትላንት መግለጫ አውጥተዋል። በመግለጫውም አምኔስቲ የኢትዮጵያ መንግስት የአጫሉን ገዳዮች በፍጥነት መርምሮ ለሕግ እንዲያቀርብ ጠይቀዋል። አቶ ፍስሀ ተክለ የድርጅቱ የኢትዮጵያ ሰብአዊ መብት አያያዝ አጥኚ ናቸው። ፖሊስ እና የኢትዮጵያ መንግስት በአስቸኳይ ምርመራውን አጣርቶ በዚህ ጉዳይ ላይ አሉበት የሚባሉ ሰዎችን ፍትህ እንዲሰጥ ነው። ምክንያቱም በቅርብ ጊዜ በተለያዩ ቦታዎች ላይ ግድያዎች ይፈጸማሉ። የመንግስት አካላት ላይ፣ የተቃዋሚ አካላት ላይ፣ መንግስትን የማይጠቅሙ አካላት ላይ በየቦታው የሚፈጸሙ ቡድኖች አሉና እነዚህ በደንብ ምርመራ ተካሂዶባቸው አሳማኝ የሆነ ነገር ሲደረስ አይታይም እና ያ መቀጠል የለበትም። አሁን በአጫሉ ላይ የተፈጸመው ወንጀል ተጣርቶ ፍትህ ማግኘት አለባቸው። ይሄ ለቤተሰቡም በአጫሉም ቢሆን መደረግ ያለበት እና በኢትዮጵያ ሕግም በዓለም አቀፍ ሕግም የሚያስፈልግ ነገር ነው እና ይንን እንዲያደርግ ነው የጠየቅነው። አቶ ፍስሃ መንግስት ከዚህ በፊት በመንግስት ኃላፊዎች የደረሰውን ግድያ እየመረመረ ያለበት ሁኔታ የተዋተቱ መሆናቸውን ምርመራዎቹም ግልጽነት ለምነት ይጎላቸዋል ሲሉ ተችተዋል። በየጊዜው ሰው ይገደላል፣ ግን ለምን እንደተገደለ ማነው ገዳዩ? ምንድን ነው አላማው? እንደዚህ ነው የሚሉትን ነገሮች ግልጽ ሲወጣ እና የፖለቲካ እና የመንግስት ባለስልጣናት የሚሰጡት የተለያየ ግምትና ነው ጎልቶ የሚወጣው በመረጃ ያልተደገፈ ግልጽ ያልሆነ ነገር እና ባለፈው ዓመት አማራ ክልል ላይ የተፈጸሙት ግድያዎች፣ አዲስ አበባ ላይ ሰዓረ መኮንን ላይ የተፈጸሙት ግድያዎች ማለት ግልጽ የሆነ ትና ነው እንደዚህ ያረገው እንደዚህ ነው አላማው እንደዚህ ነው የሚል በመረጃ የተደገፈ ነገር አለመኖሩ መንግስት እውነቱን ለማሳወቅ ጥረት አድርጓል የሚለውን ነገር ጥርጣሬ ውስጥ ያስገባል። እና ደግሞ ተመሳሳይ ደግሞ እንደዚህ አይነት ግድያዎች እንዲፈጸሙም የሚያበረታታ ነው። በመንግስት ላይ ያለንን እምነት የሚሸረሽር ነው እና እንደዚህ አይነት ጉድያዎች እንዳይፈጸሙ መንግስት አስፈላጊውን ጥበቃ ማድረግ አለበት። ይህ ግዴታው ነው። ከተፈጸሙም በኋላ ደግሞ ተከታትሎ መረጃዎችን አሰባስቦ ለፍርድ ማቅረብ አለበት እና ውጤቱንም ለህዝብ ማሳወቅ አለበት። እንደዚህ አይነት ነገሮች ቀላል ጉዳዮች አይደሉም። አምነስቲ ኢንተርናሽናል በመግለጫው የኢትዮጵያ መንግስት የኢንተርኔት አገልግሎት ማቋረጡ የሰዎች መረጃ የማግኘት መብትን የሚጻረር ነው ካለ በኋላ ይህ ያጫሉ ግድያ በኦሮሚያ ያስከተለውን ተቃውሞ ሰልፍ ሁኔታን እየተከታተለ መሆኑንም አሳውቀዋል። በአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።